የዲደብልዩ ዜና ጤና ይስጥልኝ። አድማጮች እንደምን አመሻችሁ። በቅድሚያም አርእስተ ዜናዎቹን አሰማለሁ። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሕአፓ የታሰሩበትን ሊቀመንበርን ጨምሮ የህሊና እስረኞች ያላቸው ሌሎች ታሳሪዎች ሁሉ ያለምንም ቅድመ ሁኔታ ይፈቱ ሲል ጠየቀ። በኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ጥላ ስር የሚገኙ 367 ሲቪል ድርጅቶች ህገ መንግስትና ህገ መንግስታዊነት ብሎም የሀብትና የስልጣን ክፍፍል ዋነኛ አገራዊ ምክክር ጉዳዮች እንዲሆኑ ጠየቀ። ዜናው በዝርዝር በኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ጥላ ስር የሚገኙ 367 ሲቪል ድርጅቶች ህገ መንግስትና ህገ መንግስታዊነት እንዲሁም የሀብትና የስልጣን ክፍፍል ዋነኛ የሀገራዊ ምክክር ጉዳዮች እንዲሆኑ ጠየቁ። ሲቪል ድርጅቶቹ ለሀገራዊ ምክክር ኮሚሽን በአንጀንዳነት ካስረከቧቸው 11 አበይት ጉዳዮች መካከል ኢትዮጵያውያን ለችግር አጋልጧል ያሉት የፌዴራል ስርዓት አወቃቀር ብሎም የግጭትና ውዝግብ መንስኤ መሆኑን የለዩ የመሬት ስሪት እና አጠቃቀም ብሎም የዘላቂ አገራዊ ሰላም ጉዳዮች ይገኙበታል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት እነዚህ የተመረጡ ዋና ዋና ጉዳዮች በትክክል በምክክር ሂደቱ ላይ መነሳታቸውን ማረጋገጥ እንደሚኖርበት ብሎም ያንን ለማድረግ የሚያስችል ዝግጅት እያደረገ መሆኑን አስታውቋል። ሊቀመንበሩን ጨምሮ የህሊና ያላቸው ሌሎች እስረኞች ያለምንም ቅድመ ሁኔታ ይፈቱ ሲል የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ ጠየቀ። ኢህአፓ መንግስት የሚመራበትን ህገ መንግስት ማክበር ግዴታው ነው በሚል ርዕስ ዛሬ ባወጣው መግለጫ ኢትዮጵያ እንደ አገር እንድትቀጥል የህግ የበላይነት ሊኖር ይገባል ብሏል። የመንግስት አካላት ዜጎችን እንደፈለጉ ማሰር፣ መግደል፣ ማፈናቀል፣ መደብደብ፣ ማፈን፣ ማንገላታት ማሳደድ፣ ቤት ንብረታቸውን መቀማት ከጀመሩ መንግስትና ህዝቡን የሚያስተሳስረው ህጋዊ ስርዓት ትርጉም አልባ ይሆናል ማለት ነው ሲል ፓርቲው ገልጿል። ህዝብን ከእልቂት ሀገርንም ከውድመት ማዳኛ ብቸኛው መንገድ ሰላማዊ የትግል መንገድ ነው ሲሉ የኃይል አማራጮች እንዲወገዱ የፓርቲው ተቀዳሚ ምክትል ሊቀመንበር መጋቢ ቦሌ አብርሃም ሃይማኖት ጠይቀዋል። ህገ መንግስታዊ መብቶች ተደፍትተው ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች አላግባብ በተለያዩ ቦታዎች ላይ እየተሰቃዩ እየማቀቁ ይገኛሉ። ያለ ፍርድ ቤት ትእዛዝ እስራት በዝቷል በየቀኑ ይህ ደግሞ ተገቢ ያልሆነ ስለሆነ መንግስት ህገ መንግስቱን እንዲያከብር ነው የምንጠይቀው። ምክንያቱም ህገ መንግስቱን ሳያከብር አክብሩ እያለ ስለሆነ መንግስት ህገ መንግስትን ማስጠበቅ ያለበት ጠብቆ ነው። በዚህ መንገድ ሀገር መምራት አይቻልም። ዜጎችን በቋንቋና በብሔረሰብ ፍረጃ ወይም በእምነትና በሀሳብ ልዩነት ተመርኩዞ ነጥሎ ማጥቃት በኢትዮጵያችን ውስጥ በመንግስት እየተፈጸመ ነው ሲል ወቀሳ የሰነዘረው ኢህአፓ የፓርቲውን ፕሬዝዳንት ጨምሮ የታሰሩ ፖለቲከኞች፣ ጋዜጠኞች፣ ማህበራዊ አንቂዎች ሙሉ በሙሉ እንዲፈቱ ጠይቋል። ትናንት ከደጋፊዎቻቸው ጋር ሲወያዩ በብዙ ጥይት ተደብድበው የወደቁት የስሎቫኪያው ጠቅላይ ሚኒስትር ሮበርት ፌኮ ከብዙ ሰዓታት ቀዶ ጥገና በኋላ ለህይወት አስጊ ከሚባል ሁኔታ ውጪ መሆናቸውን ምክትላቸው ተናገሩ። ይሁንና ጠቅላይ ሚኒስትሩ በምን ሁኔታ ላይ ስለመሆናቸው በዝርዝር የተገለጸ ነገር የለም። ትናንት ጠቅላይ ሚኒስትሩ ሆስፒታል ከገቡ በኋላ በግል ፌስቡክ ገጻቸው የተሰራጨው ዘገባ እንዳመለከተው ሰውየው በተደጋጋሚ ሆዳቸው ላይ በጥይ በመደብደባቸው ህይወታቸው አደገኛ ሁኔታ ውስጥ ወድቋል ተብሎ ነበረ። በስሎቫክ መንግስት ግምገማ መሰረት ወንጀሉን ፈጽሟል የተባለው የሰባ አንድ ዓመት አዛውንት ተጠርጣሪ ፖለቲካዊ አላማ ነበረው። የሀገሪቱ ሀገር አስተዳደር ሚኒስቴር ዛሬ እንደገለጸው ደግሞ ማንም ተከታታይ የሌለው ብቸኛው ቀበሮ ዛሬ በግድ ግድያ ሙከራ ወንጀል ክስ ተመስርቶበታል። የ59 ዓመቱ ጎልማሳ ስሎቫኪያ ጠቅላይ ሚኒስትር በጥይት የተደበደቡት አንድሎቫ በተባለች ከተማ ውስጥ በአንድ የባህል ማዕከል ከደጋፊዎቻቸው ጋር ሲወያዩ ነበረ። የግራ ክንፍ ብሔርተኛ ፖለቲከኛው ላይ የተደረገው የግድያ ሙከራ ዓለም አቀፍ ቁጣን ቀስቅሷል። የጀርመኑ ቻንስለር ኦላፍ ሾልስ የግድያ ሙከራውን የፈሪ ጥቃት ብለውታል። ስሎቫኪያ በዩክሬን ጦርነት ሩሲያን በግንባር ቀደምነት ጦርነት ከሚቃወሙ የቀድሞ ኮሚኒስታዊ ሀገራት መካከል አንዷና በአሁኑ ወቅት በኔቶ አባል ህብረት ውስጥ የምትገኝ አገር ናት። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የሩሲያው ፕሬዝደንት ቭላዲሚር ፑቲን ቻይናን ለምታሳየው ተነሳሽነት ፕሬዝደንት ዢ ቺፒንግን አመሰገኑ። ፑቲን ይህንን የተናገሩት ዛሬ ሐሙስ ለሁለት ቀናት መዲና ፔኪንግ ከገቡ በኋላ ነው። ፑቲን በሰጡት መግለጫ ሩሲያ በዩክሬን በሁሉም ግንባር እየገሰገሰች ነው ሲሉም ተናግረዋል። ቻይና በዩክሬን ውስጥ ላለው ጦርነት መፍትሄ ለማፈላለግ ስለመሞከሯ አመሰግናለሁ ብለዋል። በእርግጥ እኔ በበኩሌ በዩክሬን ቀውስ ዙሪያ እየተከሰተ ስላለው ሁኔታ ለቻይና ሕዝብ ሪፐብሊክ ሊቀመንበር አሳውቅ ያለሁ፣ ይህንን ለመፍታት የቻይና ጓደኞቻችንና ባልደረቦቻችን ለሚያቀርቡት ተነሳሽነት እናመሰግናለን። የፑቲን ቻይና ጉብኝት ሰባ አምስተኛ ዓመት የሁለቱን ሀገራት ግንኙነት ለማክበር መሆኑ ተዘግቧል። የአውሮጳ ህብረትና ዩናይትድ ስቴትስ አሜሪካ የቻይናው ፕሬዚዳንት ዢ ተጽዕኖቸውን ተጠቅመው ፑቲን በዩክሬን ያለውን ጦርነት እንዲያቆሙ ግፊት እንዲያደርጉ መጠየቃቸው ይታወሳል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በሩሲያ ምርጫ ከተደረገና የሶስተኛ ስልጣን ዘመናቸውን ከያዙ በኋላ ለጉብኝት ወደ ውጭ ሀገራት ሲጓዙ ይህ የቻይና ጉዞ የመጀመሪያቸው ነው። ዩክሬን ለወታደራዊ አገልግሎት ከአሜሪካ ሁለት ቢሊዮን ዶላር እንደምትቀበል ተገለጸ። ትናንት ለጉብኝት መዲና ኪቭ የገቡት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ይህን የተናገሩት በኪቭ ከዩክሬናቻቸው ዲሚትሪ ኩሌባ ጋር ሆነው በሰጡት ጋዜጣዊ መግለጫ ነው። ኪቭ ከአሜሪካ ከምታገኘው ገንዘብ የተወሰነው ክፍል ለጦር መሳሪያ፣ የተቀረው ገንዘብ በዩክሬን ውስጥ ለሚደረጉ ኢንቨስትመንቶች ይውላል ተብሏል። ዩክሬን ከሌሎቹ ሀገራት ወታደራዊ መሳሪያዎችን ለመግዛት የሚያስችል ገንዘብም በዚህ ውስጥ እንደሚካተት ተነግሯል። ዩክሬን በጦር ሜዳ ራሷን እንድትችል ለማረጋገጥ እየሰራን ነው ሲሉ ብሊንከን አጽንኦት ሰጥተዋል። ለተወሰኑ ቀናቶች ዩክሬን እንዳሉ የተገለጸው የአሜሪካው የውጭ ጉዳይ ሚኒስትር ብሊንከን ሩሲያ በዩክሬን ላይ ወረራ ከጀመረችበት ከጎርጎሮሳውያኑ 222 ዓ.ም ጀምሮ ወደ ዩክሬን ሲያቀኑ ይህ ለአራተኛ ጊዜ መሆኑ ነው። የዩናይትድ ስቴትሱ ፕሬዝደንት ጆ ባይደን እና ተቀናቃኛቸው ዶናልድ ትራምፕ የፊታችን ህዳር ወር ከሚካሄደው ፕሬዚዳንታዊ ምርጫ በፊት በቴሌቪዥን ስርጭት ሁለት ጊዜ ክርክር ማድረግ እንደሚፈልጉ ተገለጸ። ባይደን ትራምፕን ለሁለት ቴሌቪዥን ዝግጅት ክርክር ላይ እንዲቀርቡ ጥያቄ አቅርበው ትራምፕ ወዲያውኑ እሽታቸውን መግለጻቸው ተመልክቷል። ትራምፕ እውነተኛ ማህበራዊ በተባለው የግል ማህበራዊ መገናኛ ላይ በጻፉት መልእክት፣ ዝግጁና ፈቃደኛ ነኝ ብለዋል። ባይደን በበኩላቸው ኤክስ በተባለው ማህበራዊ መገናኛ ላይ ባስተላለፉት የቪዲዮ መልእክት እን እንዲህ አስደስተን እንዲህ አስደስተን ጓዴ እንደውም ሁለት ጊዜ አደርጋለሁ ሲሉ መልስ ሰጥተዋል። ባይደንና ትራምፕ በመጪው ጥቅምት 26 ለሚካሄደው ምርጫ በፓርቲያቸው ፕሬዚዳንታዊ እጩ ሆነው እስካሁን በይፋ ባይመረጡም የሁለቱ እጩነት እንደ መደበኛ አሰራር ይቆጠራል። ይህ ዶቸበለ ነው። ከዶቸቨለ ዲደብሊው የምሽቱን የዓለም ዜና ለማጠቃለል ርዕሰ ዜናዎቹን በድጋሚ ያሰማለው። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ የታሰሩበትን ሊቀመንበር ጨምሮ የህሊና እስረኞች ያላቸው ሌሎች ተሳሪዎች ሁሉ ያለምንም ቅድመ ሁኔታ ይፈቱ ሲል ጠየቀ። በኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ጥላ ስር የሚገኙ 367 ሲቪል ድርጅቶች ህገ መንግስትና ህገ መንግስታዊነት ብሎም የሀብትና የስልጣን ክፍፍል ዋነኛ የአገራዊ ምክክር ጉዳዮች እንዲሆኑ ጠየቁ። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደንና ተቀናቃኛቸው ዶናልድ ትራምፕ በህዳር ወር ከሚካሄደው ፕሬዚዳንታዊ ምርጫ በፊት በቴሌቪዥን ስርጭት ሁለት ጊዜ ለክርክር መቅረብ እንደሚፈልጉ ተገለጸ። ዜናው አበቃ። ዜናውን አዜብ ታደሳ አሰማችን። ወደ ዜና መጽሔት ትንታኔያችን እንሻገር።